የወጣቶች ዓለም ሰላም ጤና ይስጥልኝ። ውድዶች፣ የቬሌ ዝምታ አሰባሪ አዳጊ ሴቶች ፕሮግራም ተከታታዮቻችን፣ በዛሬው የሬዲዮ ፕሮግራማችን የተማሪዎችን የተጨማሪ የረፍት ቀናት ትምህርት ወይንም ማጠናከሪያ ትምህርት ላይ ውይይት ለማድረግ ወደናል። አሁን ላይ በኢትዮጵያ ትምህርት ቤቶች በስፋት እየተሰጠ ያለው የሳምንት መጨረሻ የማጠናከሪያ ትምህርት በአንድ በኩል ተማሪዎችን ይበልጥ ለፈተና ለማዘጋጀት ይረዳል በሚል ሲነሳ፣ በሌላ በኩል ደግሞ የተማሪዎችን የረፍት ጊዜ የሚሻማ ይሆናል በሚል ነቀፋ ይነሳበታል። በዚህ ጉዳይ ላይ ውይይትና የሀሳብ ሙግት ለማድረግ ሁለት ታዳጊ ተማሪዎችን ጋብዘናል። ሁለታችሁም እንግዶቻችን በፕሮግራማችን ላይ ሀሳባችሁን ለማዋጣት ስለተገኛችሁ ከወዲሁ እያመሰገንኩኝ በመጀመሪያ ራሳችሁን አስተዋውቁን። እኔም አመሰግናለሁ ስለጋበዛችሁኝ። ስሜ ደሊና ዳዊት ይባላል። የ11ኛ ክፍል ተማሪ ሲሆን የቅዳሜ ማጠናከሪያ ትምህርት ይጠቅመናል በሚል ሀሳብ መጥቻለሁ። ስሜ ብሊንጎቶ ይባላል። የ11ኛ ክፍል ተማሪ ሲሆን የቅዳሜ ማጠናከሪያ ትምህርት ከጥቅሙ ጉዳቱ ይጎላል በሚለው ሀሳብ መጥቻለሁ። ስለዚህ ይህ የቅዳሜ ማጠናከሪያ ትምህርት ከደሊና እንጀምርና ይጠቅማል ያልሽበትን ምክንያት አስረጅን። እኔ ይጠቅማል ያልኩበት ምክንያት በመጀመሪያም የማትሪክ ውጤታችን ላይ በደንብ እንሰራለን። ይህም የማጠናከሪያ ትምህርት የሚሰጠው ለ11 እና ለ12 ሲሆን ቅዳሜ ይሆናል እና የሚሰጥበት ምክንያትም ያለፉትን የዘጠኝና የአስር የአስረኛ ክፍሎች ትምህርቶችን ለመከለስ እንዲሁም ለውጤታችንንም እንድንሰራ አድርገናል። ይህም ማለት ማትሪክ ላይ ምን ያህል አውቃለሁ፣ ምን ያህል አላቅም፣ ያለፉትን ግሬዶችን ምን ያህል ሰርቻለሁ፣ አልሰራሁም፣ ምን ያህል እናስታውሳለን፣ ምን ያህል ረስተናል የሚለውን ለማወቅ ነው። ብሬን እኔ ደግሞ የቅዳሜ ትምህርት ከጥቅሙ ጉዳቱ ያመዝናል ያልኩበት ምክንያት ዋና ዋና ምክንያቶች ስንገልጽ የማህበራዊ ሕይወታችን ይጋፋብናል። የማህበራዊ ሕይወታችን ይጋፋብናል ስል ከቤተሰብ ጋር የምናሳልፈውን ሰዓት በጣም ይቀንስብናል። ለራሳችን የምናሳልፈው ጊዜ አለ ያንን በጣም ይጋፋናል። ለሃይማኖታችን ለሃይማኖታዊ ተግባራት የምሰጠው ጊዜ አለ ያንን ይጋፋብናል። ቤተሰብ ጥየቃ አሁን ከቤተሰብ ጋር የምናሳልፈው ሰዓት ውስጥ ቤተሰብ ጥየቃ አለ። እንደዚህ አይነት ለእንደዚህ የምናሳልፈውን ሰዓት ይጋፋብናል። ቅዳሜ ላይ የምናረጋቸው እሺ አሁን ደግሞ ወደ ደሊና ልምጣ። ቅዳሜን በምንማርበት ጊዜ እዛ ሄደን ብዙ ኤክሰርሳይዞችን እንሰራለን፣ ብዙ ጥያቄዎችን እንሰራለን። ያም እኛን አይምሮችንን ለማዳበር ይጠቅመናል። ሁለተኛ ደግሞ ቤት ሆነን በብዙ ነገሮች ስለምንዘናጋ ብዙ ኢንተርኔት መዘናገናል፣ ዘመድ እንጠይቃለን ምናም በሚል ሁኔታዎችም ስለምንዘናጋ ከዛ ሰዓት ካለን ሰዓት ቀንሰን ትምህርታችን ግዴታ ስለሆነ ግዴታ ሄደን መማር እንዳለብንም መሆን እንዳለበትም ያሳያል ማለት ነው። ወደ አንቺ ስንመለስ ብሌን፣ ከፈተና አንጻርና ከለማትሪክ ላይ ከምናደርገው ትኩረት አንጻር ጉዳቱ እንዴት ሊያመዝን ይችላል? ጉዳቱ ሊያመዝን የሚችለው ጭንቀትና ውጥረት ይፈጥርብናል። ምክንያቱም ጭንቅላታችን እረፍት ሰዓት ይፈልጋል እና የእረፍት ሰዓታችን ላይ ስንጠቀም ጭንቅላታችን ጭንቀትና ውጥረት ይፈጥርብናል። ቅዳሜ ቅዳሜ የምናሳልፈው ሰዓት አለ ከቤተሰብ ጋር የምናሳልፈው ሰዓት አለ ለራሳችን የምንሰጠው ሰዓት አለ ያ ያ ቀርቶ ከሰኞ እስከ አርብ ትምህርት ቤት ውለን አሁንም ቅዳሜ ትምህርት ቤት ላይ ስናሳልፍ ለራሳችን ጥሩ አይደለም፣ ለጭንቅላታችን ጥሩ አይደለም፣ ውጥረት ይፈጥርብናል። እንደሚታወቀው ደግሞ ከሰኞ እስከ አርብም የሰዓት ጭማሪ ተደርጎብናል። የጠዋት የምንገባበት ሰዓት አለ ከዛ ደግሞ ከሰዓት ደግሞ አርፍ ደምንወጣበት ሰዓት አለ። ያ ያም ስላለ ከሰኞ እስከ አርብም እንደዚህ እየተማረን ቅዳሜ ላይ የእረፍት ሰዓታችን ላይ ክላስ በመግባታችን ጭንቀት ይፈጥርብናል። እሺ፣ ደሊና ወዳንቺ ስመለስ፣ ብሌን ባሰጠችን ሀሳብ መሰረት በቅዳሜ ማጠናከሪያ ትምህርት የምናሳልፈው ጊዜ የረፍት ጊዜያችንን ና ከቤተሰብ ና ማህበራዊ ህይወታችን ላይ የምናሳልፍበትን ጊዜ ይሻማል። ስለዚህ ለዚህ ምን አይነት ምላሽ አለሽ? አሁን ይሄ የቅዳሜ ትምህርት የምንለው ወይ ደግሞ ተጨማሪ ሰዓት ተጨምሮ የምንማርበት ያለው አሁን ከቅርብ ጊዜ በኋላ የመጣ ሲሆን ያም የመጣበት ምክንያት በቃ ባለፉት አመታቶች የተማሪዎች ውጤት በጣም በጣም እየቀነሰ ና ከሚያልፈው ይልቅ የሚወድቀው እየበዛ ዝቅተኛ ውጤት የሚያመጣው በዛ ስለሆነ ተማሪዎች ቤት በሚቀመጡበት ሰዓት በፊልም በተለያዩ ነገሮች ከቤት በመውጣትም ስለሚዘናጉ ግዴታ ትምህርት መጥቶ ፕራክቲስ ማድረግ አለባቸው። ትምህርት ቤት ውስጥ ሄደው ማትሪክ ምን አይነት ነው፣ ምን ምን ነው የሚመጣው፣ የሚለውን በደንብ ማየት አለባቸው፣ ብዙ ኤክሰርሳይዝ መስራት አለባቸው ተብሎ ታስቦ ነው የመጣው። እንዲሁም ከምንም በላይ ደግሞ አሁን አስራ አንድ እና አስራ ሁለት ነው የሚማሩት። አስራ አንድ እና አስራ ሁለት ትምህርት ሊጨርሱ ሁለት አመት ነው የቀራቸው። ከዛ በኋላ የሁላ ነገር ተምረን መጨረሻ ላይ የምናየው እኛንም የሚያስደስት ወላጅንም የሚያስደስት ሀገርንም የሚያኮራ ውጤት እንዲሆን ታስቦ ስለሆነ ለዛም ነው የቅዳሜ ትምህርትን የምደግፈውና ሙሉ ትኩረታቸው ትምህርት ላይ እንዲሆን ታስቦ ነው ማለት ነው። ከመዝናኛ ከተለያዩ ጊዜያች ላይ ተቀንሶ እንድንሰራበት እንድናጠናበት እንድንማርበት የተደረገ ሰዓት ሲሆን ይህም ጉዳቱ ሳይሆን ጥቅሙ ያመዝናል ለሚለው ጥቅሙ የሚያመዝነው በኋላ መጨረሻ ላይ የምናየው ውጤት እኛንም ሊያስደስት ስለሚገባ ይህ ሁላ ነገር ሰርተን መጨረሻችን ያማረ እንዲሆን ስለሆነ ይህ ሀሳብ የሚወደድ እንጂ የሚነቀፍ አይደለም ላለሁ ብሌን ወደ አንቺ ልምጣ ደሊና እንዳነሳችሁ ባለፉት አመታት የሀገር አቀፍ ፈተና ላይ የሚመዘገበው ውጤት እያሽቆለቆለ መጥቷል በዚህም ይሄ ውጤት ደግሞ የማትሪክ ውጤት በተሻለ መልኩ ከፍ እንዲል ነው ይህ የሳምንታት መጨረሻ የማጠናከሪያ ትምህርት የመጣው ስለዚህ አንቺ ይህ ትምህርት

ጉዳቱ ያመዝናል አልሽ የሳምንታት መጨረሻ የቅዳሜ ትምህርት፣ እኔ ከጥቅሙ ይልቅ ጉዳቱ ያመዝናል ያልኩበት ምክንያት ሁሉም ተማሪ የራሱ የሆነ ተሰጥኦ አለው። ተሰጥኦውን የሚፈትሽበት ሰዓት ነው። አሁን ለምሳሌ አንዳንድ ተማሪዎች የእግር ኳስ የመጮት ተሰጧላቸው። አንዳንዶቹ ደግሞ የበኪነ ጥበብ ስራ ውስጥ የመሳተፍ ወደፊታቸውን በኪነ ጥበብ ስራ ውስጥ የማድረግ ተሰጧላቸው። አንዳንዱ ደግሞ ለትምህርቱ ትምህርቱ ላለማቋረጥ ስል በሳምንታት መጨረሻ ቅዳሜና እሁድ እየተሰሩ የሚማሩ ተማሪዎች አሉ ያ የጊዜ መጨናነቅን የጊዜ ውጥረትን ይፈጥርብናል ለዛ ነው ከጥቅሙ ይልቅ ጉዳቱ ያመዝናል ያልኩበት ምክንያት ደሊና ወደ አንቺ ስመለስ ይህ የመደበኛ ሰኞ እስከ አርብ የሚማሩት ከመደበኛ ቀናት ትምህርት ከሚሰጠው በተለየ ምን አይነት የመማር ማስተማር ና የአሰጣጥ ልዩነት አለው እኔ የአስራ አንደኛ ክፍል ተማሪ እንደመሆኑ የዚህ ድል ተጠቃሚ ነኝ ከሰኞ እስከ አርብ ወይ ደግሞ በመደበኛ ቀን የምንማረው የራሳችንን ግሬድ ኢሌቨን ሲሆን ቅዳሜ ቅዳሜ የምንማረው ደግሞ ያለፉንን ግሬዶች ማለትም ማጠኝ እናያስረን ለማትሪክ በእንደዚህ አይነት ወ ይወጣል። ይሄን ይሄን ታስታውስታላቸው ይህን ረስታችሁታል በሚል ነው ብዙ ጥያቄዎችን እንድንሰራ ያደረጉናል። በዛውም ልክ እንድናስታውስ ያደረጉናል። ሁለተኛ ነገር ደግሞ ከሌላ ትምህርት ቤቶች ጋር ተደባልቀን መማራችን ማህበራዊ ትስስር እንዲኖረን ያደርጋል። በግሩፕ ተቀምጠን እንድንወያይ ጥያቄዎች እንድንሰራ ያግዘናል ማለት ነው። ሞር ሶሽቤል እንድንሆንና ሞር ከተማሪዎች ጋር በደንብ እንድንታወቅ ይረዳናል ማለት ነው። ብሌን ወደ አንቺ ልመለስ ና ቅድም እንዳነሳሹ ለራሳችን የምንሰጠው ጊዜ ለመዝናናት የማህበራዊ መስተጋብር ላለን ጊዜ የምንሰጠውን ጊዜ ይሻማብላል ብለሽኛል። ግን ስናስበው ደግሞ ከአንድ ቀን አንድ ቀን እያሳለፍን እያሳለፍን በቀጣይ ሳምንት ቤተሰብ ጥያቄ በአንድ ቀን እንደዛ እያለን የምናሳልፈው አንድ ቀን አንድ ቀን ስንል ጥያቄዎችን ሳንሰራና ለማትሪክ የምናደርገውን ዝግጅት ሳንዘጋጅበት ሳናጠናቅቅ እያልን የማትሪክ የመፈተኛ ቀን ይደርሳል። ስለዚህ ከዚህ አንጻር ምን አይነት ምላሽ ይኖርሻል እሺ አሁን እኔ ከሰኞ እስከ አርብ የሚሰጠው መደበኛ ትምህርትና የአስተማሪዎች እገዛ በቂ ነው ብዬ አስባለሁ ከዛ ውጭ ያለውን ደግሞ የሰዓት አጠቃቀማችንን ማስተካከል ነው ብዬ ነው ማለት ነው ምክንያቱም ከተማሪ ተማሪ የተማሪዎች ባህሪ ይለያያል አሁን አንድ ተማሪ ትንሽ አጥንቶ ብዙ ሰአቱን በማጥናት ሳያሳልፍ ትንሽ አጥንቶ ውጤታማ የሚሆን ተማሪ አለ አንዳንድ ተማሪ ደግሞ በጣም ስትረስ በጣም ጭንቀት ሲፈጠርበት በትምህርቱ ሰዓት ሞር ከውጤቱ ይልቅ ውድቀቱ የሚበዛ ተማሪ አለ። እና ደግሞ የአንዳንድ ተማሪ ቀን ማጥናት ማይመቸው ሌሊት የሚያጠና ተማሪ አለ። አሁን እዚህ ጋር የሰዓት አጠቃቀማችንን ማመቻቸት ነው ብዬ አስባለሁ። የሰዓት ማመቻቸቱ ውድል ለእኛ ቢሰጠን። አሁን ግን እየተገበረ ያለው ሂደት እንዴት ነው? የቅዳሜ ትምህርት ከሰኞ እስከ አርብ ውጭ ያለው የቅዳሜ ትምህርት በግዴታ ነው እየተደረገ ያለው እና ይሄ የቅዳሜ ትምህርት ከሰኞ እስከ አርብ ያለው የእገዛ ስርዓት ለተማሪዎች የተማሪዎች ፍላጎት ቢታይ የተማሪዎች ፍላጎት ቢታይ፣ እና ደግሞ በራሳችን መልኩ ጊዜያችንን ሰዓታችንን እቅድ አውጥተን ብንንቀሳቀስ ብንሄድበት የተሻለ ውጤት እናስመዘግባለን ብዬ አስባለሁ። እሺ ወደ ማጠቃለያ እንምጣ። ና ደሊና ወደ አንቺ ልምጣ። እሺ እኔ ብሌን ያለችው ሀሳብ ለተማሪዎች የተለያዩ የመዝናኛ ና ተሰጧችንን የምንፈልግበት ሰዓት ያስፈልገናል ያለችውን እደግፋለሁ። ነገር ግን እኛ ያን ቅዳሜ ክላስ ባይመጣ ኖሮ እስከዛሬ ነገ እናጠናለን ከዛሬ ነገ እናጠናለን እያለን ውጤታማ እንዳልሆንን እስካሁን የታዩ ውጤቶች ያመለክታሉ። ያንን መሰረት በማድረግ ነው የቅዳሜ ትምህርት እነዚህ ልጆች ግዴታ ያስፈልጋቸዋል፣ ያለፉትን ግሬዶች መከለስ አለባቸው ተብሎ የመጣውና ቅዳሜ ክላስ የተጀመረበት ምክንያት ስለዚህ እኔ የቅዳሜ ክላስ እና ዋናው ትኩረታችን ትምህርታችንና ውጤታችን ላይ እንዲሆን የሚለውን ሀሳብ እንዲወሰድ ላለሁ። በላይ ወደ አንቺ ማጠቃለያ ያንምጣ። እሺ ደሊና እንዳለችው ይሄ የማጠናከሪያ ትምህርት አይጠቅምም አይባልም። ነገር ግን በቦታው ላይ ሆነ የምንማረው ና በቦታው ላይ ተገኝተን ጥቅሙንም ጉዳቱንም የምናቀው እኛው ተማሪዎች ስለሆንን ይሄ ነገር ከላይ ተወስኖ ከመምጣቱ በፊት እኛው ተማሪዎች ስለሆንን በዛ ቦታ ላይ ያለ ነው እና ጥቅሙንም ጉዳቱን የምናቀው መጀመሪያ የተማሪዎችን ፍላጎትና የተማሪዎችን ሀሳብ ቢወሰድ። ነገር ግን በዚህ የማጠናከ ማዕከላዊ ትምህርት የሚጠቀሙ ተማሪዎች እንዳሉ የሚታመን ነው። ውድ አድማጮቻችን በሳምንታት መጨረሻ የማጠናከሪያ ትምህርት አስፈላጊነት ላይ ያነሳናቸውን ነጥቦችና ሀሳቦች በዚሁ እንደመድማለን። ሌላ ጊዜ በሌላ ርዕሰ ጉዳይና በሌሎች እንግዶች እንመለሳለን። ፕሮግራሙን በመምራት አብሬያቸው የነበርኩት ሱመያ ሳሙኤል ከአዲስ አበባ ሰላም።